የባህል መድረክ በ1984 ዓ ም ነበር። ኮይሻ ሴታ የወላይታ ባህላዊ ሙዚቃዎችን ለመጀመሪያ ጊዜ በኢትዮ ሙዚቃ ቤት አማካኝነት በካሴት በማሳተም ለአድማጮች ጆሮ ያደረሰው ድምፃዊ አለማየሁ ዛሳ ኮይሻ የመጀመሪያ ካሴቱን ካሳተመበት ጀምሮ እስከ 26 ዓ ም የቅርብ የሥራ ባልደረባው እንደነበረ ይናገራል። የድምፃዊ ኮይሻ ሴታ የሙያ ጉዞ ብዙ ውጣ ውረዶች የነበረበት እንደነበረ የሚገልጸው የቅርብ የስራ ባልደረባው ኮይሻ ለረጅም ጊዜ ስታመም እንደነበረም ገልጸዋል። ባለፈው እሑድ በአምሳ ዓመቱ ከዚህ ዓለም በሞት መለየቱንም አስታውቀዋል። የድምፃዊ ኮይሻ ሴታ የቀብር ስነ ሥርዓትም ሰኞ ዕለት ተወልዶ ባደገበት በደቡብ ብሔር ብሔረሰቦችና ህዝቦች ክልል በወላይታ ዞን በዳሞት ዳሌ ወረዳ አደዳሞት ቀበሌ መፈጸሙንም አክሎበታል። ድምጻዊ አለማየሁ የድምፃዊ ኮይሻን ስራ እንዲህ ያስታውሰዋል። ከሀያ ዓመት በላይ ነበር ከወላይታ ወጥተው የቆየው። ከዚያ በኋላ ከሁለት ሺህ አራት ጀምሮ እስከ ሁለት ሺ ስድስት ድረስ ወደዚህ ወደ ወላይታ መጥተው እንዲያውም የዞኑ ዋና አስተዳደርና የእኛ መምሪያ የሱን ኃላፊነት በእኔ ላይ ጥለው ሶዶን ለቆ ቆይቷልና ከተማውንም ታለማመድ አለ። ገርሳውስ ላይ ቤት ታዘጋጅበት አለ። እንደገና ጉተራ ላይ ምግብ እንደበላ በጉተራው አዳራሽ ይህንን ሁሉ ፓትሪተት ታደርጋለህ ተብዬ ነገሮችን ከየመስሪያ ቤት ውክልና ይዤ ለእሱ አስፈላጊ ነገሮችን ሁሉ አመቻቸውንና ከተማውን ሁሉ ሳለማመድ የቆያውት እኔ ነበርኩ ለአንድ አመት። ከዚያ በኋላ ከሁለት ሺህ አራት እስከ ሁለት ሺህ ስድስት አብሮ ከኛ ጋር ከቆየ በኋላ ሁለት ሺህ ስድስት ወደ አጋማሽ ላይ አዲስ አበባ ተመልሰኛል። እሱም ሲያንጸባርቅ የነበረው ሲያስተዋውቅ የነበረው የወላይታን ህዝብ ባህል ነው። እኔም እዛው ላይ ነው ተክዬ የሚሰራው እሱ በራሱ ጊዜ ያፋጠማቸው ህዝባዊ የህዝብ ዜማ ከሆኑት ስራዎች እነ አያያሌክን እነ ጃናውን፣ እያንቡለ እያንቡሉ፣ እያንተላለ ናዋ እና የተለያዩ ተመሳሳይ ስራዎች ናቸው። እነዚህ ህዝባዊ የሆኑ ዜማዎችም እሱ በራሱ ይቻል ገብቶ በጥሩ ሁኔታ ስታወቅ ነበረ። ከእኛ ከሁላይታ ልጆች ለመጀመሪያ ጊዜ በካሴት ያፋጠመው እሱ ነው። ወለቻ ወለቻ ወለቻ ወቻቻቻ በኦሞቲክ የቋንቋ ቤተሰብ ውስጥ የሚመደበው ወላይተኛ ባለፈው ፊውዳላዊ ሥርዓቶች ከፍተኛ ጫና ደርሶበት እንደነበረ የባህል ምሁራን ያመለክታሉ። የወላይታን ባህል እና ማንነት የሚያንጸባርቁ በተለይም የቋንቋና ታሪካዊ እውነታዎች ለሌላው ማህበረሰብ ለማድረስ ድምፃውያን ዕድል እንዳልነበራቸው በደቡብ ብሔር ብሔረሰቦችና ህዝቦች ክልል በወላይታ ዞን በባህል ቱሪዝምና ኮሚኒኬሽን ጉዳዮች መምሪያ የባህል ታሪክና ቅርስ ጥናትና ልማት የስራ ሂደት ቡድን መሪ አቶ አዳኔ አይዛ ለዶይቼ ቬለ ይናገራሉ። ድምፃዊ ኮይሻ ሴታ የወላይታ ቋንቋ ማንነትና ሌሎች የባህል እሴቶችን በሙዚቃው ለህዝብ ያስተዋወቀ በመሆኑ በህዝቡ ልብ ውስጥ ከፍተኛ መነቃቃት መፍጠር መቻሉን አቶ አዳኔ አክሎበታል። ከኢፌዴሪ ህገ መንግስት በኋላ የተፈጠሩ ብሔር ብሔረሰቦች የራሳቸውን ባህል፣ ታሪክ፣ ቋንቋ ማሳደግ፣ ማልማት፣ ማስፋት ይችላሉ የሚለው ከዛ ወዲህ ነው። በርከት በተለይ እንደኛም አካባቢ የህዝቡ ማንነት መገለጫ የሆኑ ባህላዊ ሴቶችን የማስተዋወቅ ስራዎች በሙዚቃም ሆነ በጽሁፍም በተለያዩ ሚዲያዎችን ተጠቅሞ ለህዝብ የማድረስ ስራዎች በስፋት የተሰሩት በተለይ ከኢፌዴሪ ህገ መንግስት ላይ ዋስትና ካገኘ በኋላ በኋላ ነው። ከዛ በፊት የነበረው ነገር በርካታ ቻሌንጆች የነበሩበት ነው። ሙዚቃን አሳትሞ ለዚህ ደረጃ ማብቃት ይቅርና ብሄር ብሄረሰቦች ባህላቸውም ቋንቋቸውም እኩል ነው የሚለው አስተሳሰብ ብዙም ባልሰረጸባቸው ሁኔታዎች ወቅቶች የነበሩ ስለሆነ ከዛ ወዲህ እነዚህ ነገሮች እንቅስቃሴዎች ቢኖሩም ጎልቶ አልወጡም። ስለዚህ አሁን ፎሻ ሴታ የግል ጥረት ቢኖረውም እነዚህ ነገሮችን ለህዝብ ጆሮ የማድረስ የአካባቢውን ባህል ታሪኩን ባህላዊ እሴቶችን፣ የቱሪስት መስህቦችን የማስተዋወቅ እድሉን ያው በስርዓቱ ያመቻቻቸው ነገሮች ናቸው። አቶ አዳኔ እንደሚሉት ድምፃዊ ኮይሻ ሴታ በዋናነት በሙዚቃው ያንጸባረቀው የባህል መገለጫው በሆነው በቋንቋ ነው። በቋንቋው ማዜን ቋንቋውን ከማሳደግ ከማስተዋወቅ አንጻር አንደኛው ነው። ከዛ ውጭ ደግሞ እዛው ውስጥ የተካተቱ ዘፈኖች ዘርፈ ብዙ የሆኑ ባህላዊ እሴቶችን የሚያጠቃልሉ ናቸው። አንደኛ አብሮ መኖርን፣ መረዳዳትን፣ መደጋገፍን የመሳሰሉ ባህላዊ እሴቶችን በግልጽ ያሳዩ ናቸው። የኮይሻ የቅርብ ባልደረባ ድምፃዊ አለማየሁ በበኩሉ የኮይሻ በቋንቋው በአለባበሱና በጭፈራው የማህበራዊ ትስስርን የሚያንጸባርቅ ሲሆን ሙዚቃዎቹ በይዘታቸው የታሪክ ጀኖችን የሚወድሱ እንደሆነ ገልጸዋል። ያው ጃናው ማለት ያው ጥሩ ቆንጆ እንደማለት ነው። እጃናው ማለት ያማረ የተዋበ ነገር እንደማለት ነው። ሀያያ ልኬ በባህል በአመት በዓል በግፋታ ወቅት የሚዘፈን ዘፈን ነው። ሀያያለክ በአጠቃላይ ግፋታ ላይ ነው ትኩረት የሚያደርገው። ይህንን በራሱ ዜማ ነው የሰራው። እጃናው በግፋታም ላይ ይዘፈናል። በስራ ወቅት ይዘፈናል። በቤት ስራ፣ በሰርግ፣ በድግስ የሚዘፈን ዘፈን ነው። ይሄ ይሄ እነዚህ በዚህ የሚገለጡ ናቸው። ሌላው ባህል የሌለ ማለትም ሲሆን ግፋታ ወቅት ደመራውና ሲይዘው ህዝቡ አንድ ላይ ተያይዘው የሚዘፍን ከሚዘቱ ናቸው ዘፈኖች አንዱ ነው። እነዚህ በዚህ የሚገለጡ ናቸው። ከድምፃዊ ኮይሻ ዜማዎች ጀናው የምለውን የቀድሞው የስራ ባልደረባው ድምፃዊ አለማየሁ እንዲህ ስል ያንጎራጉረዋል። ሆሌ ጀናው ጀናው አነ ሆል ሆሌ ጀናው ጀናው ሆል ሆሌ ጀናው ጀናው ጀናና ወዲያ የታ Arivaa, adadi baakela, tukiya kurdiya, jano hole, jano hole hole jano, የታሪክና ቅርጽ ጥናትና ልማት ስራ ሂደት ቡድን መሪው አቶ አዳነ ድምፃዊ ኮይሻ በሙዚቃ ስራዎቹ የወላይታን ባህል ከማስተዋወቅ አልፎ ዛሬ እሱ ያዜማቸው ዘፈኖች በኢትዮጵያ ፕሪምየር ሊግ የቡና እግር ኳስ ክለብ አንድ መዝሙር ሆኖ እያገለገለ እንደሚገኝ ጠቅሰዋል። አሁ ለምሳሌ ኮይሻ ሴታ በጣም ከሙዚቃዎቹ መካከል በበንት ኤሳይሳፖ የሚለው ሙዚቃው በአሁኑ ሰዓት በኢትዮጵያ ፕሪምየር ሊግ የቡና ክለብ አንድ መዝሙር ነው። ኤሳይ ሳፖ ይባላል። ኤሳይ ሳፖ ሳፖ ሲዶ ኤሳይ ሳፖ ናቲ ወላይታ ናቲ ሳፖ የሚል ዘፈን አለን። የድምፃዊ ኮይሻ ስራዎች የፍቅርም ምልክቶች እንዳሉበት የቅርብ ስራ ባልደረባው ድምፃዊ አለማየሁ ይናገራል። ያሙሎ ብሎ ማለት በፍቅር ላይ የሚዘፈን ዘፈን ነው። ያሙሎ እያለ የሚቀሯቸው ሴት ቢዎች ናቸው። እነዚህ ቆንጆ ቆንጆ የሆኑ ሴቶችን ያነሳ የሚዘፍ ነው። ያሙሎ በ- በኃይል ላይ ሳይሆን በፍቅር ላይ የምታ የትርናት እሷን ብትሆን በአመት በዓል፣ በሰርግ፣ በድግስ፣ በሴቶች ሰርግ ላይ የምትዘፈን ዘፈናት የሴቶችን ቁንጅና የሴቶችን ውበት የሚገልጽ ዘፈን ነው። ድምፃዊ ኮይሻ ሴታ ያቀነቀናቸው ዘፈኖች ቀደም ሲል የሕዝብ ዜማ እንደነበሩ ድምፃዊ አለማየሁ ይናገራል። ድምፃዊ ኮይሻ የራሱ ድርሰትና ዜማ ባይኖረውም በጊዜው የሕዝቡ የሆነውን ድርሰትና ዜማ በራሱ ድምፅ አሳምሮ መልክ አስይዞ መዝፈኑ፣ በካሴት አሳትሞ ለአድማጮች ጆሮ ማድረስ መቻሉ እንደሚያስደንቀው ድምፃዊ አለማየሁ ይናገራል። ከዛም አልፎ ድምፃዊ ኮይሻ ለሌሎቹ ድምፃውያን ምሳሌ መሆን እንደቻለም የታሪክና ቅርስ ጥናትና ልማት የስራ ሂደት ቡድን መሪው አቶ አዳኔ ያክሉበታል። ካሴቱ የመጀመሪያው ነው። በእርግጥ ከዛ በፊት ወላይታ ባህላዊ የኪነት ጓድ በሌሎችም ከአፍሪካ ውጭም ሄዶ ባህላዊ ስራውን ያቀረበበትና አካባቢውን የማስታወቅ ስራዎች የተሰሩባቸው ነገሮች ቢኖሩም በዘመናዊ ደረጃ በተለይ በካሴት ደረጃ ካሴት አሳትሞ ለሕዝብ እንዲደርስ ከማድረግ አንጻር በጊዜው የተሰራው ስራ በጣም ጥሩ ነው። ቀጣይ ከዛ በኋላ በርካታ ሙዚቀኞች በርካታ ተወዛዋዦች፣ በርካታ አርቲስቶች ናቸው የተፈጠሩት። ለእነኚህ ትልቅ መነቃቃት የፈጠረ ስራ ነው በጊዜው ብዬ ነው የማስበው። ድምፃዊ ኮይሻ ሴታ በድምፁ ብቻ ሳይሆን በመድረክ ላይ በሚያሳያቸው የወገብ በታች ጭፈራዎች እንደሚታወቅ አቶ አዳኔ ይናገራሉ። ይህ በሀዘንና በደስታ ጊዜ እንደሚጨፈርም አክሎበታል። የስራ ባልደረባው ድምፃዊ አለማየሁ የተለያዩ ከበሮች አንድ ላይ ተሳስሮ የተለያዩ የጭፈራ አይነቶች እንደሚፈጥር ያስረዳል። አዎ ጭፈራዎቹ ለዚህ ዘፈን ለእያንዳንዱ ዘፈን ከዘፈን ጋር የራሱን ሪትም የሚያስጠብቅ የባህል ሙዚቃ መሳሪያዎች አሉ። በህዝብ ማለት ነው፣ በህዝብ ዘንድ ካምባ አለ፣ ከራጋ የሚባል ወይም ከበሮ የምትባል ትንሹ አለች። ካምባልና ከበሮ አንድ ላይ ይጠመዳል። ድንኬው አለ፣ ጫቻ ዛየው አለ። እነዚህ ድንኬው ጨጨ ዘየው ከምባው ከበሮ አንድ ላይ ተጣምሮ የራሱን ሪትም ይሰጣል። ለዚህ ሪትም ተገቢው ጭፈራ አለ። ለምሳሌ ክንዛ ኮይሸቶ የሚባል የራሱ ስያሜ ያለው የሙዚቃ መታት አለ። የዳ የሚባል አለ። አርዋ የሚባል አለ። በነዚህ ሪትሞች እና ተመሳሳይ እየሆኑ ባሉትና እየተነጠሉ በምትሰሩ ስራዎች በምንነፉ መሳሪያዎች እየታጀበ Para a gente é is በኢትዮጵያ የሙዚቃ ኢንዱስትሪ አሁንም ያለው ከፍተኛ የቅጂ መብት ጥሰት የብዙ ድምፃዊያን ስራን ከንቱ ማድረጉ ይታወቃል። ድምፃዊ ኮይሻ ሴታ ተመሳሳይ እድል አጋጥሞት እንደነበረ የታሪክና ቅርጽ ጥናትና ልማት የስራ ሂደት ቡድን መሪው አቶ አዳኔ ይናገራሉ። ኮይሻ የመጀመሪያውን አልበም ካሳተመ በኋላ ሌላ አልበም አለመስራቱን የምናገረው የስራ ባልደረባው ድምፃዊ አለማየሁ ግን መኖሪያውን አዲስ አበባ በማድረግ ከተለያዩ ባንዶች ጋር በአገር ውስጥና በባህር ማዶ በመጓዝ የወላይታን ባህል በስራው ለዓለም ማስተዋወቁን አክሎበታል። ድምፃዊ ኮይሻ በዚህ ስራ እያለ የመኪና አደጋ አጋጥሞት ለሕክምናውና ለዕለት ኑሮው ከፍተኛ የገንዘብ ችግር አጋጥሞት እንደነበረ ድምፃዊ አለማየው ያስታውሰዋል። የሆነ ጊዜ መኪና አደጋ ደርሶት በቃ ከመድረክ ስራ ሁሉ ቀርቶ አቅሙ እየተዳከመ በመጣ ጊዜ የወላይታ ዞን ዋና አስተዳደር ወደዚህ ወደ ወላይታ አምጥተው አሳክመው ተፈላጊ ነገሮችን ሁሉ ወላይታ ላይ ስም ሶዶ ከተማ ላይ ለማቆየት ቤት ሰጥቶ ቀለብ ሰጥቶ እዚሁ ካረገመ በኋላ በመስሪያ ቤት በሙያው ቀጥሮ ሲያሰራ አይ እዚ አዲስ ሶዶ ላይ መኖሩ ወ አዲስ አበባ ስለለመድኩ አይመቸኝም ብሎ ተመልሶ አዲስ አበባ ገብቶ እዛው ያለ ከይከደበትም በኋላ በቃ እንደ ድሮ መስራትን ሳይችል ቀርቶ አቅሙ እየተዳከመ መጥተው ትላንት ያው በዚህ በሽታ በሽታው ገጥሞት ታሞ ሆስፒታል ለሞት ደርሷል። የኮይሻን እረፍት የሰሙ ሐዘናቸውን በማህበራዊ መገናኛ ዘዴዎች የገለጹም ነበሩ። ግሩም ተክለ ሃይማኖት የሚል የፌስቡክ ስም ያለው ግለሰብ በኤኤልሌ እያለ የወላይታም ሙዚቃ የዛሬ ተወዳጅነት ጥርጊያውን ያቀናው እሱ ሻማ ሆኖ ለሌሎች ያበራ ድምፃዊ ስል ይጠራዋል። ግሩም የማይታይ ክብር በሚል ርዕስ በገጹ ላይ ካሰፈረው ግጥም ጥቂት መስመር ላንብብላችሁ። ኡኡኡ አትበሉ ከቶም አታለቅሱ ወከባ አታንግሱ፣ ያልሆነ አታልብሱ። ከሞተ በኋላ ተው አታወድሱ፣ አትዘክሩት ይቅር ሥራው ይዝከረው። መታሰቢያ ምሽት ሻማውስ ምኑ ነው? ቢበራ ባይበራ ከሞት ላያስቀረው። ስል ይቀጥላል። ወለቻ ወለቻ ወለቻ አድማጮች የድምፃዊ ኮይሻን ሥራና ማንነት በአጭሩ ያስታወስንበት የዛሬው የባህል ዝግጅት በዚሁ ያበቃል። አብሬያቸው የነበርኩት መርጋ ዮሐንስ ነበርኩ። መልካም ምሽት ቆላይቻ።